ነቢዩ፣ ሳውዲ አረቢያ ብዙ ሰራተኞች ኢትዮጵያውያን ሰራተኞች አሉ። የዚያኑ ያክል ሳውዲ ከቅርብ ዓመታት ወዲህ በሺዎች የሚቆጠሩትን አባራለች። ከመንግስት ጋርም አዲስ የስራ ውልም ይፈረማል ይባላል እና በአሁኑ የጠቅላይ ሚኒስትር አብይ ጉብኝት ይህ ጉዳይ ምን ያህል ትኩረት ተሰጥቶታል? ምንስ ተብለዋል? ስለዚህ ጉዳይ የጠቅላይ ሚኒስትሩ ጉብኝት ላይ በዋናነት ያወቅ ነው መረጃ ቢኖር ምንድን ነው? የእስረኞች ጉዳይ መፈታት እንዲሁም ደግሞ ለአስራ ሶስት ዓመታት በሆስፒታል በሕክምና ስተት የነበረው የብላቴናው መሐመድ አብዱላ አዚዝ ጉዳይ እልባት ማግኘቱን ነው የተሰማው። ከጉብኝቱ በኋላ እኔም በአካል ተገኝቼ ተመልክቻለሁ። በቀጥታ ወደ መንግስት ኃላፊዎች በተለይም ደግሞ ንጉሱን ለማግኘት እንደሚያቀኑ እና በዚያም ጥልቅ የሆነ ውይይት እንደሚያደርጉ ነው የተነገረኝ። ከዚህ ውጭ ሌላ አዲስ ነገር እስካሁን የለም። የሳውዲ አረቢያ መንግስት በኢትዮጵያው ጠቅላይ ሚኒስትር ጥያቄ መሰረት ኢትዮጵያውያን እስረኞችን ለመፍታት መወሰኑም ተገልጿል። የትኛዎቹን እስረኞች ነው የሚመለከተው? ይህን በሚመለከት ያለ መረጃ ምንድን ነው? በአጠቃላይ በሳውዲ አረቢያ የሚገኙ እስረኞችን በሚመለከት እንደሚፈቱ ቃል እንደተገባ ነው እንጂ ዝርዝር መረጃ አልወጣም። እስረኛ ሲባል የተለያዩ አይነት እስረኞች አሉ። በነብስ ግድያ ይጠየቁ፣ በከባድ ወንጀል ይጠየቁ እስረኞች አሉ። ከነኙሁም መካከል ደግሞ በሙስና ተጠርጥረው የተያዙት ሼህ አላሙዲን ጉዳይ አለ እና ዝርዝር መረጃ የለም። ምናልባት በጉብኝታቸው ሳውዲ አረቢያ ውስጥ በስር ላይ ስለሚገኙት ስለ ሼህ አላሙዲን ጉዳይስ አንስተው ይሆን? ምን የተሰማ ነገር አለ በዚህ ጉዳይ ላይ? እንግዲህ ከዚህ ቀደምም ጠቅላይ ሚኒስትሩ ወደ ሳውዲ ከማቅናታቸው በፊት ጉዳዩን ለሳኡዲ መንግስት ከፍተኛ ኃላፊዎች ጋር እንደሚመካከሩበት እና አስፈላጊውን ሁሉ ጥረት እንደሚያደርጉ መጥቀሳቸውን በተለያዩ ሚዲያዎች ተመልክቻለሁ። እዚህም ያገኘኋቸው አንዳንድ ከፍተኛ የመንግስት ባለስልጣናት ይህንኑ አስረድተውኛል። የእሳቸው ጉዳይ በዝምታ የሚታለፍ እንዳልሆነና አሁንም የኢትዮጵያ መንግስት ከሳኡዲ መንግስት ጋር ካለው ቅርብ ግንኙነት እና የረዥም ጊዜ ግንኙነት መሰረት በማድረግ የእሳቸውንም ጉዳይ እንደሚያነሱት አንዳንድ ምንጮች ገልጸውልኛል እና ይህም እንግዲህ ከዚህ በኋላ ባለው ምክክራቸው የሚከወን ነው ይመስለኝ ሌላው አንተ በተከታታይ የምትዘግብበትና የምትጽፍበት የወጣት መሀመድ አብድልአዚዝ ጉዳይ ነው ጠቅላይ ሚኒስትሩ እንደጠየቁት ሰምተናል አንተም በስፍራው ነበርክ አዎ ማለዳ ላይ ጠቅላይ ሚኒስትሩ ደውለውልኝ ነበር። ደውለው በዚህ ዘመቻ ላይ ልተሳተፍን በርካታ ኢትዮጵያውያን ነኝ ጨምሮ ምስጋና ካቀረቡ በኋላ በዚያው በቦታው ላይ እንድገኝ የጋበዙኝ እሳቸው ናቸው። ዶክተር አብይም ሆኖ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ እንዲሁም ደግሞ የማስታወቂያ ሚኒስትር እና የተለያዩ ከፍተኛ ባለስልጣናት ሆስፒታል ውስጥ ተገኝተው እጅግ በጣም ልባቸው ተሰብረው እያለቀሱ ጎብኝተው ታለኝ በመጨረሻ ላይም እኔ ዶክተር ወርቅነህን አግኝቻቸው የሰጡኝ ቃል ምንድን ነው? የመሐመድ ጉዳይ ከፍተኛ የሆኑ የሳውዲ መንግስት ልዑላን ጋር ተነጋግረው እንደጨረሱትና በቅርቡም ወደ ሀገሩ እንደሚመለስ ቃል መገባቱን ገልጸውልኛል። ይህንኑ ጉዳይም በነገራችን ላይ ዛሬ ማለዳ ላይ ዶክተር አብይ ይህን አስረድተውኛል፣ እና በዚህም እጅግ በጣም ላመሰግን እወዳለሁ። በዚህ አጋጣሚ ነብዩ ጉዳዩ ምን ላይ ደረሰ ማለት ነው? የካሳ ክፍያውን በሚመለከት ሆስፒታሉ እንደሚከፍልና ክፍያውም አጠቃላይ ይህ ጉዳይ በሳው በልውላኑ ተይዞ እንደሚከወን ህፃኑም ከሆስፒታል ወጥቶ በሆስፒታሉ ወጪ ወደ ሀገር ቤት እንደሚገባና ሀገር ቤትም ሕክምና እንደሚደረግለት ነው የተገለጸው። ይህ ማለት ምንድን ነው ከዚህ በፊት የተወሰነው ውሳኔ የጅዳ ቆንስል መሥሪያ ቤት ያጓተተውን ጉዳይ በውጭ ጉዳይ ሚኒስትሩ እና በጠቅላይ ሚኒስትሩ በተገኙበት ለሳውዲ መንግስት ከፍተኛ ኃላፊዎች ጉዳዩ ቀርቦ የፍርዱን ወደ ትግበራ ተቀይሯል እና አፈጻጸሙ ወደ መጨረሻ ላይ ደርሷል ማለት ይቻላል። ለእናት ሀሊማ የተነገራትም ደግሞ ልጅሽን ከዚህ በኋላ የዘሸሚተጅበት ጊዜ ቅርብ ነው በሚል ዶክተር አብይ እንዳሳወቋት ሰምቻለሁ። ለምን ያረጋገጡልኝ ጉዳይ ዶክተር ቅን ይህን ነው። ነብዩ ሲራክ ከጅዳ አመሰግናለሁ። እኔም እጅግ አመሰግናለሁ ሂሩት።